ዩናይትድ ስቴትስ መንግስት ደቡብ ኢትዮጵያ ውስጥ የነበረውን ሰዋልባ አውሮፕላን ጣቢያ መዝጋቱን አስታወቀ። ሰዋልባ አውሮፕላን ጣቢያው በክልሉ ከዩናይትድ ስቴትስ የፀረ ሽብርተኛነት ጥረቶች አንዱ እንደነበር ይታወቃል። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ሰኞ ለቪኦኤ የአፍሪካ ቀንድ አገልግሎት በሰጠው መግለጫ የዩናይትድ ስቴትስ ወታደራዊ ጦር አባላት ከእንግዲህ አርባ ምንጭ አይኖሩም ብሏል። በኤምባሲው የፕሬስ መምሪያ ኃላፊዋ ካትሪን ዲዮፕ በኢሜይል በሰጡት ቃል በአሁኑ ሰዓት የእኛ አርባ ምንጭ መገኘት አስፈላጊ እንዳልሆነ ዩናይትድ ስቴትስና የኢትዮጵያ መንግስት በጋራ መግባባት ላይ ደርሰዋል ብለዋል። ቀድሞውንም ቢሆናሉ ቃል አቀባዩዋ የዩናይትድ ስቴትስ ጦር ሰፈር አርባ ምንጭ የተቋቋመው ለዘላቂ አላማ አልነበረም ብለዋል። የአርባ ምንጭ የዩናይትድ ስቴትስ ጦር አየር ማረፊያ የተከፈተው እንደ አውሮፓ አቆጣጠር በ2011 ሆኖ አላማውም መቀመጫውን ሶማሊያ ውስጥ ባደረገው አልሻባብ ላይ ያነጣጠረ ሰው አልባ አውሮፕላን ወደ ሶማሊያ ለማሰማራት ወይም ለማዝመት እንደነበር ይታወሳል።